ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አውስትሬልያ ውስጥ ከመጠን በላይ የሚወሰዱ ሕገወጥ አደንዛዥ እጾች ሳይሆኑ በሐኪም ትእዛዝ የሚወሰዱ መድኃኒቶች በመሆናቸው ሊገረሙ ይችሉ ይሆናል። በሐኪም ትእዛዝ የሚወሰዱ መድኃኒቶችን ከአግባብ ውጪ መጠቀም ብርቱ የጤና ጉዳይ የሆነ ነው። በሐኪም ትእዛዝ የሚወሰዱ መድኃኒቶች ለተወሰኑ የሕመም ዐይነቶች ማከሚያነት አስፈላጊ ናቸው። ይሁንና በሐኪም ትእዛዝ መሠረት መጠኑ አለመውሰድ ግና በእጅጉ አደገኛ ነው። በሐኪም ትእዛዝ የሚወሰዱ መድኃኒቶችን መጠን ለመቀነስ የሚጣጣረው አትራፊ ያልሆነው ድርጅት ስክሪፕት ዋይስ ዋና ሥራ አስፈጻሚ የሆኑት ቢ መሐመድ ሰዎች በቀላሉ ለሱስ ሊዳረጉ እንደሚችሉ ልብ እንደማይሉ ሲገልጡ እንደ እውነቱ ከሆነ ሳይታሰብ በድንገት ነው የሚሆነው። በዚህ መልኩ መግለጽ ከቻልኩ ወደ ሆስፒታል የሄዱት አነስተኛ ለሆነ ቀዶ ሕክምና ሊሆን ይችላል። የጥርስ ሐኪማቸው ሊጎበኙም ይሆናል፣ አሊያም ስር ለሰደደ የጀርባ ሕመም ሄዶም ሊሆን ይችላል። እኒህን በሐኪም የታዘዙ መድኃኒቶች የሚወስዱት። እንዳለመታደል ሆኖ ግና አንዳንዴ ሕመምተኞች መድኃኒቶችን በሐኪም በታዘዘላቸው መሠረት አይወስዱም በማለት እንደምን ሰዎች ከፋው ሲልቅ ለሱስ እንደሚደረጉ ጠቁመዋል። አንዳንድ ሰዎች በሁለት ሳምንታት ውስጥ ብቻ የመድኃኒት ሱሰኞች ሊሆኑ ይችላሉ። በፀረ አደንዛዥ እጽ ተግባር ላይ የተሰማራው ፔኒንግተን ተቋም ዋና ሥራ አስፈጻሚና በየዓመቱ ኦገስት ሰላሳ አንድ ታስቦ የሚውለው የዓለም አቀፍ ከመጠን በላይ መድኃኒቶችን የመውሰድ አሉታዊነት ግንዛቤ ማስጨበጫ ቀን መሥራቹ ጆን ራያን ማንኛውም ሰው በቀላሉ ለሱስ ሊዳረግ እንደሚችል ሲያሳስቡ፣ ሰዎች ከመጠን በላይ የመጠቀም ችግር የሄሮይን ወይም ሕገወጥ እጾችን ተጠቃሚዎች ብቻ እንደሆኑ አድርገው ያስቡ ነበር። እንደ እውነቱ ከሆነ ግና አውስትራሊያ ውስጥ አብዛኛው ሞቶች የሚከሰቱት መድኃኒቶችን ከመጠን አሳልፈው በመውሰድ ነው። እንዲህ ዐይነቱ ሞት የሚከሰተውም በመሃል ከተሞች በሚኖሩት ዘንድ ብቻ ሳይሆን በመላው የከተማ የቀበሌ የሪጂናልና የገጠር ነዋሪዎች ሁሉ ዘንድ ነው። እንዲሁም በሁሉም የዕድሜ ክልል ውስጥ ያሉትንም የሚያካትት ነው። ይሁንና በአብዛኛው ለዚህ ዐይነቱ አማሟት ተጋልጠው ያሉት ዕድሜያቸው ከሰላሳ እስከ ስልሳ የሚገኙት ናቸው ብለዋል ጆን ራያን። ለብርቱ ሕመም ማስታገሻ የሚሆኑ ሞርፊን ወይም ኦክሲኮድን መድኃኒቶች ሲታዘዝሎ ሐኪሙን ወይም የመድኃኒት ቤት ሠራተኛን ስላወሳስድ መጠኑ በሚገባ ለመረዳት ከመጠየቅ ወደ ኋላ እንዳይሉ ያሳስባሉ። በርካታ ሰዎች በሐኪም ትዕዛዝ የሚወሰዱ፣ በቀጥታ ከመድኃኒት መደርደሪያዎች ላይ የሚሸመቱ መድኃኒቶች ጉዳት ሊያደርሱ እንደሚችሉ ልብ አይሉም። ፖልን የገጠመውም ይህ ነው። የእኔሱስ ጀመረው ሃያ አንድ ዓመት ገደማ ወጣት ሳለሁ ነው። እግር ኳስ ሲጫወት የትከሻ ጉዳት ገጥሞኝ ነበር። ለዚያ ማስታገሻ እንዲሆነኝም ፓናዶል ወስድ ነበር። ያ ህመሙን ሊያስታግሰኝ ባለመቻሉ አንድ ጓደኛዬ ኑሮፊን ፕላስ የሚባል መድኃኒት እንደ ወስድ ምክሩን ይለግሰኛል። እኔም በቀን ሁለት ኪኒኖችን መውሰድ ጀመርኩ። ቀጥዬ ወደ አራት አምስትና ስድስት ኪኒኖችን በቀን ወደ መውሰዱ ተሸጋገርኩ። በሂደት ግና ዘጠና ኪኒኖችን በቀን እስከ መውሰድ ደረስኩ። እናም ለሆስፒታል አስቸኳይ ምርመራ ተዳረግኩ በማለት እንደምን በመድኃኒት ሱስ እንደተጠመደ ገልጧል ፖል። ይወስዶ የነበረውን መድኃኒት ከሚቀጥለው ዓመት ፌብርዋሪ 2018 ጀምሮ ማግኘት የሚቻለው በሐኪም ትእዛዝ ብቻ ይሆናል። ይህ በብርቱ ሕመም መከላከያና ሌሎችም በሐኪም ትእዛዝ የሚሸመቱ መድኃኒቶችን የመቋጠሪያ አንዱ ክፍል ሲሆን መንግስት በሚቀጥሉት ዐሥራ ስምንት ወራት ውስጥ አንድ አዲስ በሐኪም ትእዛዝ የሚወሰዱ መድኃኒቶችን መቋጠሪያ ሥርዓት ያበጃል። የስክሪፕት ዋይዝ ዋና ሥራ አስፈጻሚዋ ቢ ሞሐመድ በመድኃኒት ሱስ ችግር ውስጥ ላሉ ሰዎች ግልጋሎት ሰጪዎች እንዳሉ ሲጠቁሙ በተለያዩ ክፍላት ሀገራት ውስጥ የተለያዩ ግልጋሎቶች ይገኛሉ። እንደሚኖሩበት ክፍል ሀገርም ይወሰናል። የእርዳታ መስመር ቁጥሮችን ደውሎ በጉዳዩ ላይ መናገር ይቻላል። እኒህ ግልጋሎት ሰጪ ድርጅቶች ብዙውን ጊዜ የሚያደርጉት ተገቢ ወደሆነ ሐኪም ይመሮታል፣ የሚያገግሙበትን ብልሃት ያስፈልጎታል ወይም እየወሰዱ ያሏቸው መድኃኒቶች የሚቀይሩበትን ዕቅድ ይነድፍሎታል። በሚወስዷቸው መድኃኒቶች ላይ ጥገኝነት እየተሰማዎት መስሎ ከታዩት ችግሩን ማንሳቱ ምንም ስህተት የለውም። ተገቢውን ውይይት በማድረግ አስፈላጊውን እርዳታ መጠየቅ ነውና በማለት ሰዎች እርዳታ ለመጠየቅ ችላ እንዳይሉ ያበረታታሉ። ፖል ተገቢውን እርዳታ በማግኘቱ ከሱስ ጥንውቱ ለትድግና በቅቷል። በሱስ ተጠምዶ በነበረበት ወቅት እንደምን ምን ራሱን አግሎ እንደ ነበር በማስታወስ ሰዎች እርዳታን ለመጠየቅ ስለምን እንደሚያመነቱ ሲያመለክት ሰዎች እርዳታን ይሻሉ፣ ይሁንና አንዳንዴ ወጣ ብለው እርዳታን ለማግኘት ብርቱ ፍርሃት ያድርባቸዋል ብሏል። የፔኒንግተን ተቋም ዋና ሥራ አስፈጻሚ ጆን ራያን ማናቸውም በሐኪም ትእዛዝ ከሚወሰዱ መድኃኒቶች ጋር የተያያዘ ችግር ያለባቸው ሰዎች በሐኪሞቻቸው አማካይነት እርዳታ ሊጠይቁ እንደሚገባ ሲያሳስቡ ገሚሱ መፍትሄ መድኃኒቶችንና እሷቸውን አስመልክቶ መናገር መቻል ነው። ያን ማድረግ ስንችል የሚያስከትሏቸውን አደጋዎችና እንደምን መከላከል እንደሚገባም ግንዛቤን መጨበጥ ይቻላል። እኒህን ጉዳዮች አስመልክቶ ለመናገር ሐኪሞች ሙያ ብቃቱ አላቸው። ሰዎች ጉዳዮቹን አስመልክቶ ከሐኪሞቻቸው ጋር ለመናገር ችግር አለባቸው ብዬ አላስብም። እርግጥ ነው ንግግሩ አዋኪ ሊሆን ይችላል። ይሁንና በዝምታ ከመዋጥ መነጋገሩ የተሻለ አማራጭ ይሆናል ሲሉ ያበረታታሉ። እርሶ ወይም ሌላ እርዳታ የሚሹ የሚያውቋቸው ሰዎች ካሉ ከሐኪሞቹ ጋር ይናገሩ። አሊያም ወደ ላይፍላይን በ13 11 14 ወይም ቢዮንድ ብሉ በ1300 22 46 36 ይደውሉ።